ክፍል አንድ ቁጥር 14 ጭንቀትና መፍትሄው። ስለ ጭንቀት ከመጻፋችን በፊት ጭንቀት ምን ማለት እንደሆነ መግለጽ አስፈላጊ ይሆናል። ጭንቀት የስጋት ስሜት ነው። ጭንቀት ስለ ሌላው ሰው ወይም ስለ አንዳንድ ነገሮች ሰው ከመጠን በላይ እንዲያስብ ወይም እንዲታወክ የሚያደርግ ነው። ጭንቀት ነገ ወይም ወደፊት ምን ይደርስብኛል ብሎ መስጋት ነው። ጭንቀት አእምሮን ወይም ማሳብን በሁለት ቦታ የሚከፍል ነው። ጭንቀት ሰውን እንዳይረጋጋ የሚያደርግ ወይም እረፍት የሚነሳ ነው። ጭንቀት ሰውን በእግዚአብሔር ወይም በሌላ ሰው ወይም በብዙ ነገሮች እምነቱን አጥቶ እንዲጠራጠር የሚያደርግ ነው። ጭንቀት የሰውን ሕይወት በነፋስ የተገፋና የተነቃነቀ የባሕርን ማዕበል እንዲመስል ያደርጋል። ያዕቆብ ባንድ ስድስት እስከ ስምንት ጭንቀት ሰው አንድ ነገርን በሚገባ እንዳይረዳ ስለሚያደርግ በውሳኔው መለዋወጥን ያስከትላል። ማመዛዘንን ያቃውሳል፣ ስለሆነም ውሳኔን ያዛባል። ውሳኔዎችም በመዛባታቸው ሰውየውን ወደ ጥፋትና ሀዘን ይመሩታል። ጭንቀት አእምሮን ስለሚከፋፍል ቅድንና ዓላማዎችን ሰው ትዕግሥት አግኝቶ ወደ ፍጻሜ እንዳያደርስ ያደርገዋል። ጭንቀት የሰውን አንድ ነገር የማድረግ ኃይልን ይቀንሳል። ጭንቀት በራሱ በሽታ ባይሆንም የልብ መከፈል፣ የውድቀት፣ ያለመግባባት፣ የመጠራጠርና ክፉኛ ያለመደሰት መንስኤ ነው። ጭንቀት ከእንቅልፍ ማጣት ያደርሳል። ጭንቀት በአብዛኛው ከልብ መም ችግር፣ ከደም ብዛት፣ ከአልሰር በሽታ፣ ከቁርጥማት፣ ከከባድ ራስ ምታት፣ ልዩ ልዩ የሆድ እቃ በሽታዎች የአእምሮ በሽታዎችና ከመሳሰሉት ጋር የተያያዘ ነው። ጭንቀት ሀብታም፣ ደሃ፣ ሽማግሌ፣ ወጣት፣ ሴት፣ ወንድ፣ ያገባ፣ ያላገባ፣ የተማረ ያልተማረ አይልም፣ ሁሉንም የህብረተሰብ ክፍሎች እየያዘ የሚያሰቃይ ነው። ጭንቀታቸውን የሚያምቁ ሰዎች በሽታቸውን ያባብሳሉ፣ ቦታቸውን ያፋጥናሉ። ብዙ ሕክምና የሚያሻቸው በሽተኞች ፍርሃትና ጭንቀታቸውን በትክክለኛው መንገዶች ቢያስወግዱ ከአራት ህመምተኞች ሶስቱ ከበሽታቸው ይድኑ ነበር በማለት የሰዎችን ጭንቀትና መፍትሄ የሚሹ አዋቂዎች ተናግረዋል። ብዙዎች ትዳሮች የሚፈርሱት ወይም አስደሳች የማይሆኑት ከጭንቀት የተነሳ ነው። ልጆች በቤት በደንብ ካልተያዙ ስለሚጨነቁ በትምህርት ቤት ጥሩ ውጤት አያመጡም። ጭንቀት በስራና በአገልግሎት ሁሉ ብዙ ጉዳት ያመጣል። ሰዎች ጭንቀታቸውን ለማስወገድ ብዙ ጥረቶችን ያደርጋሉ። ሆኖም በአብዛኛው ትክክለኛ መፍትሄዎች አይደሉም። ከእነዚህም የሚከተሉትን እንጠቅሳለን። ሀ ጓደኛ በማብዛት አንዳንድ የሚጨነቁ ሰዎች ከጭንቀታቸው የሚያስጥሏቸው እየመሰላቸው ሌሎችን በማቆላመጥና ልዩ ልዩ ግብዣን በማድረግ በማሰባሰብ በጓደኞች መከበብን እንደ ጋሻ ለማድረግ ይሞክራሉ። ሆኖም ብዙ ሰዎች ጥቅማቸው ሲቆም በችግር ጊዜ አብሮ ለመቆም ስለማይሆንላቸውና ውልጊዜም ቀንና ሌሊት ከሌላው ጋር ስለማይኖሩ የሚፈልጉትን ውጤት አይሰጧቸውም። ኢዮብ 17፥5። ሰላሳ ሁለት ሀያ አንድ እስከ ሀያ ሁለት መዝሙር አምስት ዘጠኝ ለ ሌሎችን በመንቀፍ አንዳንድ የሚጨነቁ ሰዎች በራሳቸው ያሉትን ችግሮች ለመሸፈን ስሉ በሌሎች ላይ እንዳለ አድርገው በመቁጠር ሌሎችን ነጋ ጠባ ይነቅፋሉ፣ የሰው ስም ያጠፋሉ። ሆኖም የእነርሱ ችግር በዚያ አይወገድም፣ እንዲያም ይባባሳል እንጂ እንዲህ የሚያደርጉ የራሳቸውን ርኩሰት ላለም ይገልጣሉ። ቲቶ 1:15 ሮሜ 12:1 ሐመሮሃ ከልክ በላይ በሥራቸው መጠመድ አንዳንድ ሰዎች እንቀታቸውን ለማስወገድ በመሞከር ማረፍን አያውቁ። ሁልጊዜ ከአንዱ ስራ ወደ ሌላው በመዘዋወር ራሳቸውን እረፍት እንዳይኖራቸው ያደርጋሉ። ሰው ካላረፈ ደግሞ የኋላ ኋላ በሕይወቱ ላይ ጉዳት ማስከተሉ አይቀርም ሰው ሲያርፍ ነው ማንነቱንና እግዚአብሔርን ማወቅ የሚችለው ማርቆስ 6፥31 መዝሙር 46፥10 መ ራስን በማጽደቅ አንዳንድ ሰዎች ጭንቀታቸውን ለማስወገድ የእነርሱ መስቀል ወይም ችግር ከሌሎች በጣም እንደሚከብድ ከመቁጠራቸውም ሌላ የእኔ የተሸከምኩትን ማን ተሸከመ በማለት ፍርሃታቸውን እንደ መንፈሳዊ ድፍረት ይቆጥሩታል። እነዚህ ሰዎች ራሳቸውን እንጂ ማንንም አያታልሉ። ዮናስ አራት ሶስት አንደኛ ነገሥት አስራ ዘጠኝ አራት ሰ ወደሚያሰክርና ወደሚያደነዝዝ መጠጥና ዕጽ በማዘንበል አንዳንድ ሰዎች መልሶ መላልሶ የሚያጠቃውን ጭንቀት ለማስወገድ ብዙ ባለማቋረጥ የሚያሰክር መጠጥ ይጠጣሉ ወይም በሚያደነዝዝ እጽ ለምሳሌ ሐሽሽ ስጃራ ጫት ይጠመዳሉ እነዚህ ጊዜያዊ እፎይታ ይሰጡ እንደሆነ እንጂ ለዘለቄታው ምንም ጥቅም አያስገኙ እንደውም በእነዚህ መጠጦችና እጾች ምክንያት ሱስ ይዟቸው ከዚያ ለማምለጥ የማይችሉበት የገንዘብ የሰውነት ጉዳትና ማኅበራዊ ኑሮ መበላሸትና ወደ መሳሰለው ያደርሷቸዋል። ምሳሌ 21 እስከ 23 23 29 30 ረ የማይጨበጥን ተስፋ በማድረግ አንዳንድ ሰዎች ጭንቀታቸውን ለማስወገድ የማይሆነውን እንሆናለን፣ የማይደርሱበትን እናደርጋለን በማለት በማይጨበጥ ተስፋ ራሳቸውን ያታልላሉ። ጭንቀትን ለማስወገድ ደግሞ ከእግዚአብሔር እንጂ ከሰው ውስጥ አይመጣም። ሸ ራሳቸውን በመግደል። አንዳንዶች ከጭንቀታቸው ለመገላገል ራሳቸውን ይገድላሉ። ሆኖም ራስን መግደል ራስ ምታትን ለማስወገድ ጭንቅላትን እንደ መጉረጥ ከመሆኑም በላይ የሌላውን ሰው ነፍስ ከመግደል ያነሰ ስላልሆነ እግዚአብሔር የፈጠረውን በማጥፋታቸው የገሃነም እሳት ፍርድ ይጠብቃቸዋል። ገላቲያ አምስት ሃያ አንድ ኤፌሶን አምስት አምስት ታዲያ ወንድሜ ሆይ ለጭንቀት ተጋልጠህ መፍትሄዎቹ ምንድናቸው? የምትል ከሆነ መፍትሄዎቹ የሚከተሉ ናቸው። ደረጃ በደረጃ አድርጋቸው። ንስሐ ግባ። የራሴን ከንቱ ዘዴዎች ጣልና የእግዚአብሔርን መፍትሄ ተቀበል። ጭንቀት ኃጢአት መሆኑን ተረዳ። ስትጨነቅ እግዚአብሔር ቤተ መቅደስ የሆነውን አካልን እንዳበላሸ ይወቅ። አንደኛ ቆሮንቶስ 3 16 እንዲሁም እግዚአብሔር በዙፋኑ ላይ የለም፣ እግዚአብሔር ልረዳኝ አይችልም፣ እርሱ ለእኔ ግድ የለውም ማለትና በእርሱ እርዳታ አለመታመንህ ነውና ከዚህ ኃጢአት ንስሐ ግባ። አንደኛ ዮሐንስ አምስት አስር ዘኍልቍ ሃያ ሶስት አስራ ዘጠኝ ሮሜ ሶስት አራት እንደኛ ዮሐንስ አንድ ስምንት እስከ ዘጠኝ ከጭንቀትህ አትሽሽ፣ እልቁንም በእግዚአብሔር ታመንና ተረጋጋ። ከጭንቀትህ የምትድነው በእግዚአብሔር ተማምነህ ስታርፍበት ነፍስህን በፊቱ ጸጥ ስታደርግ ነው። ኢሳያስ ሰላሳ አስራ አምስት መዝሙር መቶ ሰላሳ አንድ ቁጥር ሁለት የእግዚአብሔርን ተስፋ ቃሎች አምነህ ተቀበል። ሁሉ ለበጎ እንደሆነ እወቅ። ሮሜ 8 28 እስከ 29 በእግዚአብሔር ኃይል ሁሉን ለማድረግ እንድትችል እንደምትችል እመን። ፊልጵስዩስ 4 13 እግዚአብሔር የሚያስፈልግህን በክርስቶስ ምክንያት እንደሚሞላልህና እንደምሰጥህ እመን። ፊልጵስዩስ 4 19 ማቴዎስ 6 25 እስከ 34 እግዚአብሔር እንደማይተውህ ቸል እንደማይልህ የሰጠህን ተስፋ ተቀበል። ዕብራውያን 135 እግዚአብሔር ስለሚጠነቀቅልህ መጨነቅህን በእርሱ ላይ ጣል። አንደኛ ጴጥሮስ አምስት ሰባት በምስጋና ስትጸልይ፣ ችግርህን በእግዚአብሔር ፊት ስታቀርብ ሰላምን ታገኛለህና አምነህ ተቀበል። ፊልጵስዩስ አራት አራት እስከ ዘጠኝ ይህንንም በእግዚአብሔር ታምነህና ታዘ ለማድረግ መንፈስ ቅዱስ ይርዳ። ክፍል አንድ ቁጥር አስራ አምስት ወደ ተሳካ ኑሮ የሚያደርሱ ደረጃዎች ማንም ቢሆን ከውስጥ ውጊያ፣ በስሜት ከመጎዳት ወይም ከሚቆጠቁጡ ፕሮብሌሞች በሕይወቱ ሙሉ ነጻ ሊሆን አይችልም። በኑሮ ውጊያ ካለህ ወይም ስሜቴ የተጎዳ ከሆነ ወይም የሚቆጠቁጡ ነገሮች ካለ ከነዚህ ለመላቀቅ የሚረዳ መሰላል ከዚህ ቀጥሎ ቀርቦልሃል። ስለሆነም በመሰላሉ ላይ ራሴን ውጣና ዳን ወይም ከችግርህ ተገላገል። በአሁኑ ጊዜ ምንም ችግር ወይም ጉዳት የሌለብህ ከሆነ ግን ተማራቸውና በችግር ላይ ያሉትን እርዳቸው። ሀ እግዚአብሔር የሚወድህ መሆኑን አውቀህ ፍቅሩን ተቀበለው። ብዙውን ጊዜ ወላጆቻችን ወይም አሳዳጊዎቻችን በፍቅር ካላሳደጉን ስለ እግዚአብሔር ፍቅር ሲነገረን እውነት አይመስለንም። በልጅነታችን ፍቅር የተነፈግን ሆነን ካደግን የእግዚአብሔር ፍቅር ጣዕሙ አይታወቀንም። እንዲሁም ካደግን በኋላ በልዩ ልዩ ሰዎች ድሮ በደረሱብን የመናቅ፣ የመተው፣ ገሸሽ የመደረግ ጠባሳ እስካለብን ወይም በአሁኑ ጊዜም አንዳች ጉዳት ያደረሰብን ካለ ቅምና በቀልን አምቀን ይዘን ከሆነ የአጠባሳ በነስሐ መድኃኒት ካልተወገደ የእግዚአብሔርን ፍቅር አንረዳም። እግዚአብሔር ፍቅሩን ለሰው የገለጸው በፍጥረቱ ብቻ አይደለም። የተፈጠሩት ነገሮች የእግዚአብሔርን ታላቅነትና ኃይል ይገልጻሉ እንጂ ፍጥረትን በማየት የእግዚአብሔርን አፍቃርነት በሚገባ ልንረዳ አንችልም። ዋናው እግዚአብሔር ፍቅሩን ለገለጸው አንድያ ልጁን ጌታ ኢየሱስ ክርስቶስን ኃጢአት የማያውቀውን የእኛን ኃጢአት ወስዶ በመስቀል ላይ እንዲሰቃይና በእኛ ፋንታ እንዲሞት አሳልፎ በመስጠቱ ነው። እስቲ ፍቅሩን አሰላስለው ሮሜ 316 አምስት ስምንት ዮሐንስ 3 አስራ ስድስት አንደኛ ዮሐንስ ሶስት አንድ እግዚአብሔር እንደሚያፈቅርህ በግልጽ እንድሰማህና በግልጽ እንድትቀበለው እግዚአብሔር በሕይወትህ እውነት እንዲያደርገው አሁን በጸሎት ጠይቀው። ከዚያ የእርሱን የመፈወስና የማዳን ኃይሉን ትቀምሳለህ፣ ትለማመዳለህ ለ ከችግሮች ከአንዳቸውም አትሽሽ፣ ይልቁንስ ተቋቋማቸው። ዘፍጥረት አራት አምስት እስከ ስምንት በመጀመሪያ ማድረግ ያለብህ ችግር እንዳለህ ማመን ነው። ሰው ችግሩን ላለማመን ዙሪያ ጥምዝ ዞራ ይሄዳል። አንዳንድ ክርስቲያኖች ችግራቸውን ካመኑ ክርስቲያን ያልሆኑ ይመስላቸዋል። ስለሆነም ችግር ሲኖርባቸው ችግር እንዳለባቸው ከማመን ወይም ከመቀበል ይልቅ ችግራቸውን ያምቁታል፣ ከውስጥ እንዳይወጣ ያሽጉትና ለመርሳት ይሞክራሉ። ሆኖም ችግር ወይም ክፉ ነገር ቢያምቁትም በሌላ በኩል ፈንድቶ ይወጣልና አንድም በሰውነት ላይ ሕመም በማስከተል ወይም በሌላ በኩል በመጥፎ ጠባ ይገለጻል። ብዙዎቻችን በውስጣችን ብዙ ችግሮች ይዘን ሳለ በመሳቅ፣ በጥሩ አለባበስ፣ ትዕግስተኛ መስሎ የመታየት ጭንብል ለብሰን እንመላለሳለን። ክርስቲያኖች ከምናደርገው አንዱ በሌላው መፍረድና ራሳችንን ንጹህ ማድረግ ነው። ስለ ሰዎች ኩራት፣ መጥፎነት፣ ራስ ወዳድነት፣ ሀሜተኛነት፣ የሌላውን ጉድለት፣ ደካማነት እያየን እንኮራለን ወይም እንጸልያለን። ግን የራሳችንን ኩራት፣ መጥፎነት፣ ራስ ወዳድነት፣ ሀሜተኛነት፣ ጉድለትና ደካማነት አይታየንም፣ ወይም በውስጣችን እንዳለ አናምንም። አንዳንዶቻችን ከሥራ ባልደረቦቻችን ጋር በሰላም የማንነጋገረው ችግራችንን ባለማመንና ሄዶ በመነጋገር ፈንታ ለእግዚአብሔር በጸሎት አቀርባለሁ እያልን ሳናስተካክል እንቆያለን። አንዳንዶቻችን በጸሎት ስም የሰዎችን የግል ምስጢር እናባክናለን። ሌላም ሌላም ብዙ ችግሮች፣ ኃጢአቶች፣ በደሎች ይኖሩናል። እውነተኞች እንሁንና እንመናቸው ጌታ ኢየሱስ ክርስቶስን ባመንበት ጊዜ ኀጢአተኛነት ሲሰማን ቶሎ በመናዘዝ እናስተካክልና ጥሩ የክርስቲያን ሕይወትን እኖር የነበርን ዛሬ በክርስትና በማደግ ስም የሚያቀጭጨንን ኀጢአታችንን እናድበሰብሳለን። በእውነት አንመላለስም። ስለሆነም ከችግሮቻችን ከመሸሽ ይልቅ ፊት ለፊት እንተያይና እግዚአብሔር ከነ ኀጢአታችን እንዳለ እንደሚወደንና አጢአተኛ በመሆናችን እንደማይሸሸን እንመን። ጌታ ኢየሱስ ክርስቶስ ወደዚህ ዓለም የመጣው አጢአተኞችን እንጂ ጻድቃንን ልጠራ አይደለም። ሐመሩሃ ስለሆነው ሁኔታ የግል ኃላፊነት ውሰድ። ዘፍጥረት ሶስት ስምንት እስከ ዘጠኝ ቁጥር አስራ ሁለት ሰዎች በደረሱባቸው ነገሮች ሁሉ ዘመዶቻቸውን፣ ኅብረተሰቡን መንግስትን አልፈውም እግዚአብሔርን እንኳ ይወቅሳሉ ወይም ያማረራሉ። የደረሱብንና ወደ ኋላ ጎተቱን የምንላቸው ነገሮች ሁሉ ካወቅንባቸው ለወደፊቱ የማዝለያ መንጠሪያ መሆናቸውን ወይም ዛሬ የእንቅፋት ድንጋዮች የምንላቸው ሁሉ ወደፊት የመረማመጃ ድንጋዮች እንደሚሆኑ እንረሳለን። ሮሜ 8:28 ዘፍጥረት ሀምሳ ሀያ ስለ ሆነ ሁኔታ የግል ኃላፊነትን ባለመውሰድ በሁኔታዎችና በሌሎች የምንማረር አስተያየት የምንሰጥ ሁሉ ከተቃራኒ ስሜቶች ሁሉ በክርስትና ነጻ ለመሆን መቻላችንን እንረሳለን። ሁለተኛ ቆሮንቶስ ሶስት አስራ ሰባት በጌታ ክርስቶስ ነጻ ከመሆናችሁ ነጻ በእውነት ነጻ ናችሁ። ስለዚህ ትክክለኛው አስተያየት በመውሰድ ክርስቶስ በእኔ ሕይወት ሆኖ የጎዱኝን ሁሉ በእርሱ ኃይል ይቅር እላለሁ። ፊልጵስዩስ 413 በእርሱ ኃይል ፈተናን ሁሉ ወደ መልካም ምስክርነት እለውጣለሁ። በእርሱ ኃይል እያንዳንዱን ችግሬን ለፈጠራ አጠቀምበታለሁ። በል በሕይወታችን ላይ የሚደርሱ ነገሮች ሁሉ እንደ አቀባበላችን አንድም መራራ ያደርጉናል ወይም የተሻልን ሰዎች ያስሆኑናል። አውሮፕላን ነፋሱን ተቋቁሞ ከነፋሱ በላይ ለመብረር እንደሚችል አንተም ወዳጄ ከታመንህ በክርስቶስ ኃይል ተበራለ ተበራተህ ከችግሮች በላይ በመሆን በአዲስ ራእይ እግዚአብሔርን ታያለ ክብሩንም ትጠግባለ። ትልቁ ችግርህ የደረሰብህ ሳይሆን በደረሰብህ ነገር ይሆን ከውናውና በእግዚአብሔር ኃይል በበጎ ተመልከተው፣ በበጎ ተመልከተው። እምባቆም ሶስት 17 እስከ 19 መ የበደለን ሰው ሁሉ ይቅር በል። ማንም ያለ ጉዳት ቂምን ይዞ መቀመጥ አይችልም። ቂምስ ካለ ወይም ይቅርታ ያለማድረግ መንፈስ ካለ ከተስፋ መቁረጥ ጉድጓድ ውስጥ መውጣት አይቻልም። ይቅር የማትል ከሆነ የእግዚአብሔርን ይቅርታ አታገኝም። ማቴዎስ 6:14-15 ክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ፊልጵስዩስ ሁለት አንድ እስከ ሁለት ቅም መራራ ስር ነው። መርዙን በሰውነት ሁሉ ይረጫል። ዕብራውያን አስራ ሁለት አስራ አምስት እስከ አስራ ስድስት ቅምን መያዝ ከቻልሁ ጎበዝ አይደለሁም፣ ደካማ ነኝ ማለት አይበጅም። ቅም ደግሞ በዳዩን ሳይሆን የሚጎዳው ተበዳዩን ነው። ምክንያቱም ብዙ ጊዜ ስለሚያሰለስለው ቅሙ አይሞትም። በነፃነትና በድፍረት ለመመላለስ ወደ ብርሃን ቅምህን አውጣው። በክርስቶስ በመስቀሉ ላይ እንደ ተጠረቀ ቁጣ ህንታውና ከበደለ ሰው ጋር እርቅ በመፍጠር ሙሉ ጤነኛ ሰውሁን ሰ ለራስህ ማዘኑን ተወው። አንድ ሰው በሁኔታው በደረሰበት ችግር አጋኖ በማሰብ ራሱን እንደ ሰማዕት ወይም እንደ መስዋዕት እንደ ከፈለ ሊቆጠር ይችላል። በቶሎ ስሜታቸው የሚነኩ ሰዎች ብዙውን ጊዜ ለራስ ማዘን ያጠቃቸዋል። ለራስ በማዘን ጉብታን እንደ ተራራ ያሳክሉታል። ትርኪ ምርኪውን ከመጠን በላይ ግዙፍ አካል እንዲመስል ያደርጉታል። ትንንሾቹን ችግሮች ሁሉ እንደ ትልቅ መስቀል መሸከም ይቆጥሩታል። የሚያዩትን ሁኔታ ሁሉ ወደ ጨለማ ነገር ይለውጡታል። ራስን ማዘን የስሜት ጉዳት ነው ጉዳይ ነው። ስለ አንድ ነገር በጥልቅ ማሰማት ማለት ነው። ስለ ሰዎች በክርስቶስ አይን በጥልቅ ማሰብ ጥሩ ነው። በዙሪያችን ያለ ረሃብ፣ ብጥብጥ በማየት ለወገናችን ብሎም ለዓለማችን ማሰብ ጥሩ ነው። የተቻለንም በክርስቶስ ስም ማድረግ፣ የማይቻለንም በክርስቶስ ላይ መጣል ጥሩ ነው። ነገር ግን ለራስ ማዘን ለክርስቲያን የሚገባ አይደለም። ስለሆነም ለራሳችንም ማዘንን ለማስወገድ አይናችንን በመከላከያችን በእግዚአብሔርና በልጁ በኢየሱስ ክርስቶስ ላይ እናደርግ። በዓለም ስላለ ሁኔታ እየሰሙና እያዩ ከልክ በላይ ማሰብ እግዚአብሔር ለፍጡራኑ እንደማያስብ መቁጠር ስለሆነ ለእግዚአብሔር ክብር አመጣ። ያንተን ለራስ ማዘንትተ ስለ ሌሎች ይዘን በሰዎች ለደስታን አፈንጥቅ። የነገሥታት ንጉሥን በማገልገል በሚገኘው ደስታ ተለማመድ። ረ አሳብህን በቁጥጥር ውስጥ አውለው። ስለ ነገሮች በተሳሳተ መንገድ ማሰብ ወደ ተሳሳተ ስሜት ይመራል። የተሳሳተ ስሜትም የተሳሳተ ጠባይን ያስከትላል። የእግዚአብሔር ቃል ሰው እንደሚያስበው ይሆናል ይላል። ጳውሎስ በስሜት መለዋወጥ ወይም በጠባይ መለወጥ በመሞከር ብቻ ሳይሆን በአእምሯችን መታደስ ሐሳባችንን በማደስ እንለወጣለን ይላል ሮሚ 12 1 እስከ 2። ስለሆነም እንደ ዓለም ሰዎች በማሰብ ወደ ትክክለኛው አኗኗር አንመጣም። እግዚአብሔር በሚፈልገው መንገድ በማሰብ እንጂ። ኤፌሶን 4 17 እስከ 18 እግዚአብሔር እንዴት እንድናስብ ነው የሚፈልገው? ለዚህ በፊልጵስዩስ አራት ስምንት እስከ ዘጠኝ የተጻፈው መልስ ነው። አስታውስ፣ አንተ ነኝ ብለህ የምታስበው ሳይሆን አንተ የምታስበው ነህ ትሆናለህም። ሰ በኑሮህ የሚያጋጥምህን ሁሉ በምስጋና ተቀበለው። ምንም ነገር ብትሆን ሁልጊዜ አመስግን ይላል የእግዚአብሔር ቃል አንደኛ ተሰሎንቄ አምስት አስራ ሰባት ምንም እንኳን ያለንበት ሁኔታ ባንወደውም በሁኔታዎች ውስጥ ሁሉ ያለውን እግዚአብሔርን በማሰብ እርሱም ሁሉን ወደ በጎ እንዲለውጥ በማመን በምስጋና መሞላት አለብን። ሮሜ 8 28 እስከ 29 በተቃራኒ ውስጥ ሆኖ እግዚአብሔርን ማመስገን ኑሮአችን ከእግዚአብሔር አንጻር ማየት ነው። አንዳንዴ በአገልግሎታችን ችግር ሲገጥመን የአገልግሎት ትግል አድርገን ከመቁጠር ይልቅ ለግል እድገታችን የሚቀጥል ሂደት መሆኑን መቁጠር ጥሩ ነው። ዳዊት ሁልጊዜ እግዚአብሔርን እባርከዋለሁ ይላል። መዝሙር 35፥1 ይህ ዓለም የእግዚአብሔር እንጂ የከፉ የክፉ መሪዎች መጨፈሪያ መድረክ ነው ብለን አንገምት። በእነዚህ ሁሉ እግዚአብሔር ሥራውን ይሠራል አያቋርጥምና፣ ሁሉን ለክብሩ ያደርጋልና። ምንም ቢሆን ምን እግዚአብሔር ሁሉን እንደሚቆጣጠር እመን። እግዚአብሔር ለአንተ መልካም የሆነውንና ለክብሩ የሚሆነውን ብቻ በሕይወት እንዲያልፍ ይፈቅዳል። እግዚአብሔር ክሳራን ወደ ትርፍ ይለውጠዋል። ስለሆነም በእግዚአብሔር አንዳንዴ ሳይሆን ሁልጊዜም በመተማመን እግዚአብሔርን በነገሮች ሁሉ ማመስገንን ተማር። ያን ብታደርግ ተአምራዊ ውጤቶችን በሕይወት ታያለ። ክፍል አንድ ቁጥር 16፣ አንድ ክርስቲያን በፖለቲካ ቢሳተፍ መጽሐፍ ቅዱሳዊ ነው ወይ? በመጀመሪያ ማወቅ ያለብህ ፖለቲካ ማለት ምን ማለት እንደሆነ ነው። አንድ እንግሊዝኛ መዝገበ ቃላት ፖለቲካ ማለት መንግስትስ መንግስታትን የማስተዳደር ሳይንስ ወይም ጥበብ ነው ይላል። ቀጥሎም ስለ መንግስት ሲገልጽ መግዛት ወይም የማስተዳደር ኃይል ይለዋል። ከዚህ በመነሳት ፖለቲካ የአንድን አገር ሕዝብ ወደ አስተዳደር ወይም አስተዳደር ይመለከታል። ያንንም ለማስተዳደር ኃይል ማግኘትን ይጠይቃል። ኃይሉ አንድም ከሕዝብ ፈቃድን በማግኘት ወይም በጠመንጃ አፈሙዝ ሕዝብን በማስገደድ ሊገኝ ይችላል። መጽሐፍ ቅዱስን ስንመለከት በመጀመሪያ የእስራኤል ሕዝብ ከግብፅ ባርነት ከወጣ በኋላ ይገዛ የነበረው በእግዚአብሔር ነበር። እግዚአብሔርም መንፈሳዊ ሰዎችን እያስነሳ እነሱን እየመራ ተወካይ አድርጓቸው ህዝቡን ያስተዳድሩ ነበር። የእስራኤል ህዝብ ግን ሌሎች ንጉሥ እንዳላቸው ሁሉ እኛም እንደ አሕዛብ ሁሉ የሚፈርድልን ንጉሥ እንፈልጋልንና አንግስልን ብለው ነቢዩ ሳሙኤልን ስለጠየቁ ጠየቁ እግዚአብሔር በእነሱ እንዳነግስ እኔን እንጂ አንተን አልናቁህም ብሎ የህዝቡን ቃል እንዲሰማና እንዲያነግስላቸው ፈቀደ። ከዚያ ጊዜ ጀምሮ እንደ ምድራዊ መንግስት የራሳቸውን ነገስታት ማንገስት ጀመሩ። ከፍሉ እንደ ዳዊትና ሰለሞን የነበሩት በእግዚአብሔር የተመረጡ ስለነበር በመልካም ሲያስተዳድሯቸው፣ ሌሎች ደግሞ ከእግዚአብሔር መንገድ እያወጡ ይገዟቸው ነበር። የእግዚአብሔር ዓላማ ሁል ጊዜም እርሱ በደሙ የዋጀውን ህዝብ ለማስተዳደር ነው ዛሬ በእርሱ መንፈሳዊ መንግሥት በንሳ የመጡትን ክርስቲያኖች ወይም ቤተ ክርስቲያንን በፍቅር ይገዛል። ማቴዎስ 4 17 ኤፌሶን 1 22 ኤፌሶን 5 23 እስከ 24 ልጆቹ ደግሞ በምድር ስለሚኖሩ የራሱን ዘላለማዊ መንግሥት በአዲስቱ ኢየሩሳሌም እስኪያቋቁም ድረስ ሥጋ በለበሱ ሰዎች እንዲተዳደሩ ፈቅዷል። እንዲሁም ነፍስ ሁሉ በበላይ ላሉት ባለሥልጣኖች ይገዛ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትም ባለስልጣኖች በእግዚአብሔር የተሸሙ ናቸው። ሮሜ 13 1 በመንግሥት ፖለቲካ ከጥንት ጀምሮ እንደ ዮሴፍ በፋርዖን መንግሥት በጠቅላይ ሚኒስትርነትና ደረጃ ሚኒስትርነት ደረጃ እንደ ዳንኤል፣ አናንያ፣ ምሳኤልና አዛርያ የነበሩት በአሕዛብ መንግሥታት እንደ አስተዳዳሪዎችና እንደ አማካሪዎች እየሆኑ በመንግስታዊ መዋቅር ተሳትፈዋል። በእኛም በሀገራችን ባለፉት ሁለት መንግስታትና በአሁኑም መንግስት ሚኒስትሮች፣ አስተዳዳሪዎች፣ አማካሪዎች በመሆን ከታይታይ እስከላላ የመንግስት መዋቅር አማኞች ገብተው መንግስትን አገልግለዋል እያገለገሉም ነው። ቤተ ክርስቲያን ወይም ምዕመናን ችግር ሲደርስባቸው ችግሩን ለማቃለል ጥረት አድርገዋል። ብዙም ዋጋ ለእውነት ከፍለዋል። እየከፈሉም ያሉ አሉ። በሌላ በኩል ጨውሃ ልታመጣ ወደ ወንዝ ወርዳ ቀረች እንደ ተባለው መንግሥት ፖለቲካ ውስጥ እግዚአብሔርን በመካድ ዝፍቅ ብለው ገብተው ከና አካቴው አማኞችን ሳያሳደዱም እንደነበሩ ይታወቃል። እንግዲህ በፖለቲካ ለመሳተፍ የፈለገው ለምንድን ነው? ሕዝብን ለማገልገልና እግዚአብሔርን ለማክበር ነውን? ለዚህ ደግሞ ከእግዚአብሔር ጥሪ አግኝተሃልን? ሸክምስ ይሰማሃል? መልስህ አዎን ከሆነ የሚከተሉትን አድርግ። አስቀድመህ በጌታ ኢየሱስ አዳኝነት የምታምን እርሱን በእውነትና በመንፈስ የምታመልክ መሆንን ለሚመለከተው ክፍል ግልጽ አድርግ። ይህንንም በተግባር ግለጸው። ዳንኤል አንድ ስምንት እስከ አስራ ስድስት በመንግሥት ፖለቲካ መዋቅር ብትገባም እግዚአብሔርን በግል ሕይወትህ በቤተሰብህም አምልከው። ከሌሎች አማኞችም ጋር በቃሉና በጸሎት ያለህን ኅብረት አታቋርጥ። በተቻለ ሁሉ በቤተ ክርስቲያንና በአማኞች መካከል አገልግል። ዳንኤል 2:16-19 እምነትህን በመንግስት ላይ ሳይሆን በእግዚአብሔር ላይ አድርግ። ሆኖም በመሾም በሾመህ መንግስት ላይ ሴራ ወይም አድማ አታደርግ። አስቴር 6:2 ያዕቆብ 3 14 እስከ 16 ለሕዝብ የሚጠቅም አማኞችን ጨምሮ የሚጠቅም ምክር ስጥ፣ አዋጅም እንዲወጣ አስተዋጽኦ አድርግ። ሆኖም እንደ ንግስት አስቴር በወገኖች ለከፍተኛ አደጋ የሚያደርስ አዋጅ ሲሞከር፣ ጾም፣ በጸሎት በጌታ ፊት አንተ፣ ቤተሰብህና የጸሎት ጓደኞች እየተጋደላችሁ ለወገኖች ይህም አለ እሱን የሚጎዳ አዋጅ የሚወጣክ ቢሆን አትተባበር። ዋጋ ለመክፈል ተዘጋጅ። አስቴር አራት አስራ አምስት እስከ አስራ ስድስት የልዑል እግዚአብሔር ስልጣን በዓለም መንግስታትም ላይ እንደሆነ መን ዳንኤል አራት ሀያ አምስት ምሳሌ ሀያ አንድ አንድ ለመንግስት ትእዛዝ ሁሉ ተገዢ ሁን። ይህም ሲባል እግዚአብሔር ላይ ያለውን እምነትህን ምንን ጊዜም ለድርድር አታቀርበው ዳንኤል 3 16 እስከ 18 አዋርያ ሥራ አምስት ሀያ ዘጠኝ በፖለቲካ ላሉት ሰዎች ብርሃንና ጨው መሆን ተልእኮህን አትርሳ። ማቴዎስ አምስት አስራ ሶስት እስከ አስራ ስድስት እንደኛ ጢማቴዎስ ሶስት ሰባት ምንጊዜም ተጠያቅነት መኖሩን አውቀህ በእግዚአብሔርና በሰው ፊት መልካም ልና ይኑርህ። አንደኛ ሳሙኤል አስራ ሁለት ሶስት እስከ አምስት የሐዋርያት ስራ ሀያ ሶስት አንድ እግዚአብሔር ሁሉንም ጎሳ በእኩል እንደሚያይና እንደሚወዳቸው በማወቅ አንተም ሁሉንም በእኩልነት በጎሳቸውም ለተጨነቁት ከፍተኛ አመለካከት ይኑርህ። ሮሜ ሁለት አስር እስከ አስራ አንድ ገላትያ 3 28፣ ያይቆብ 2 1፣ ራእይ 7 9፣ ራእይ 14 6፣ ዮሐንስ 3 16። አንተ በፖለቲካ ስለ ተካፈልህ አባል የሆንህበትን ቤተ ክርስቲያን የአንድ የፖለቲካ ቡድን አባል አታድርጋት። በዜግነት መብትህ መጠቀም ትችላለህ። ሆኖም እንደ መጨረሻ አማራጭ አድርገህ ውሰድ። የሐዋርያት ሥራ 22 25